ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2012 ዓ ም ዝግጅታችን ጀመረ። በኢትዮጵያ የተለያዩ የወቅቱ ጉዳዮችና ሁኔታዎች ላይ ጠቅላይ ሚኒስትር አብይ አህመድ ለፓርላማው በሰጡት ማብራሪያና በሰጧቸው መልሶች ላይ ዘገባ ይዘናል። በአብይ ርዕስ ይቀርባል። ሥራ ማቆም አድማ ላይ የነበሩት የከሰም ስኳር ፋብሪካ ሠራተኞች ወደ ሥራቸው ተመልሰዋል። ቁጥር ሀ ሁለት በተደረገ ውይይት በአብዛኛው በተነሱ ነጥቦች ላይ ስምምነት በመደረሱ ምክንያት ከዘጠኝ ሰዓት ተኩል ጀምሮ ፋብሪካው ወደ መደበኛው ስራ ወይም ደግሞ የፋብሪካው እንቅስቃሴ ከቆመበት እንዲቀጥል ተደርጓል። የፋብሪካው የኮርፖሬት ኮሚኒኬሽን ስራ አስፈጻሚ አቶ ጋሻው አይችሉም ናቸው የሰማችኋቸው ከዞን፣ ከወረዳ እና ከወጣቶች የኮሚቴ ተዋቅሯል። በዛ ኮሚቴ አማካኝነት መልስ እንመልስላቸዋለን ተብለናል። አርብ ከሰዓት ሰዓት ላይ መንገዱ እንድከፈትና መልስ በዚህ በሁለት ቀን ወይም በሶስት ቀን ውስጥ እንድንመለስ ነበረ ቃል የተገቡልን ከዞን ማለት ነው። ወደ ስራ ገብታችኋል? አዎ ስራ ገብተናል። ፋብሪካው ግን በራሱ ቴክኒክ ችግር ቆመዋል። አድማ ላይ ከነበሩት ሰራተኞች አንዱ ናቸው እኚህ። በመጽሔት ዘገባ አለን። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉም ዜናዎች መካከል ሀገሮች በኮሮና ቫይረስ ስጋት ከቻይና በሚነሱ ተጓዦች ላይ በራቸውን ከመዝጋት እንዲቆጠቡ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ተማጽኖ አቅርበዋል። በደቡብ አፍሪካ የቻይና አምባሳደርም መሸበር አያስፈልግም ባሉበት ቦታ ተረጋግቶ መቆየት ነው የሚገባው ሲሉ አሳስበዋል። በዩናይትድ ስቴትስ ፕሬዚደንት ትራምፕ ላይ በተወካዮች ምክር ቤት የቀረቡት ክሶች የሚሰማው የመወሰኛው ሸንጎ ዛሬ ሰኞ ከሳሽና ተከላካይ ሁለት ሁለት ሰዓት ወስደው ማጠቃለያ ክርክራቸውን እያሰሙ ነው። ሌሎችም አሉን። አመሰግናለሁ ቆንጂት። ለአርዕስተ ዜናው ዝግጅቶቻችንን በፌስቡክ ላይቭና በአህዱር ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቴክኒሽያኑ ጆ ጊል በስቱዲዮ መሳሪያዎች ላይ አለ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ነበር። በሰራተኞች የሥራ ማቆም አድማ ተቋርጦ የነበረው የከሰም ስኳር ፋብሪካ ወደ ሥራ መመለሱን የስኳር ኮርፖሬሽን አስታውቋል። ከሚመለከታቸው አካላት ጋር ተደርጓል በተባለው ውይይት የተነሱ ችግሮችን ደረጃ በደረጃ ለመፍታት ጥረት ይደረጋል ነው የሚለው ኮርፖሬሽኑ። አምስት ሺህ የሚጠጉ ቋሚ የኮንትራትና ጊዜያዊ ሰራተኞችን በሚያስተዳድረው ፋብሪካ ውስጥ በተደረገው ድንገተኛ የስራ ማቆም አድማ ማሽኖች ለብልሽት ተዳርገው ምርት አቁመዋል፣ ጥገና ላይ ናቸውም ተብሏል። በመጽሄት ክፍለ ጊዜ ዝርዝሩ እናቀርባለን። የዓለም የጤና ድርጅት ዋና ስራ አስኪያጅ ሀገሮች በኮሮና ቫይረስ ስጋት ምክንያት ከቻይና ለሚነሱ የውጭ ሀገር ተወላጅ መንገደኞች ድንበሮቻቸውን እንዳይዘጉ ጥሪ አቀረቡ። ቻይና ውስጥ 17 ሺህ የቫይረሱ ተያያዦች መኖራቸው ተረጋግጧል። 361 ሰዎች ደግሞ በቫይረሱ ምክንያት ህይወታቸው አልፏል። ዋና ዲሬክተሩ ጥሪውን ያቀረቡት የዓለም የጤና ድርጅት ከፍተኛ ቦርድ አመታዊ ስብሰባ ሲከፍት መሆኑ ነው የተገለጸው። ሊሳሽ ላይን የዓለም የጤና ድርጅት ዋና ጽህፈት ቤት ከሚገኝበት ከጂኒቫ የላከችው ዘገባ አለ። አዳነች ፍሳሐዬ ታቀርበዋለች። ዩናይትድ ስቴትስ፣ አውስትሬሊያ፣ ሲንጋፖርና በርካታ ሌሎች ሀገሮች ኮሮና ቫይረስ እንዳይስፋፋ ለመከላከል በሚያደርጉት ጥረት ከቻይና የሚጓዙ የውጭ ሀገር ተወላጆችን ላለማስገባት ወስነዋል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሐኖም ከቻይና ውጭ ባሉ ሀገሮች 151 በቫይረሱ የታመሙ ሰዎች እንዳሉና አንድ ሰው እንደሞተ አስታውቀዋል። ከቻይና ውጭ በበሽታው የተያዙት ሰዎች ብዛት አነስተኛ በመሆኑ በሚገባ ለማከም ስለሚቻል ሀገሮች ጽንፍ የሆነ እርምጃ ከመውሰድ እንዲቆጠቡ ጥሪ አድርገዋል። ደዝ ኢዝ ኖ ሪዝን ፎር ሜዠርስ ዛት አንነሰሰሪሊ ኢንተርፊር ዊዝ ኢንተርናሽናል ትራቨል ኤንድ ትሬድ። በዓለም አቀፍ ጉዞና የንግድ ሂደት ውስጥ አላስፈላጊ የሆነ ጣልቃ የመግባት እርምጃ የሚወሰድበት ምክንያት የለም። ሁሉም ሀገሮች በማስረጃ ላይ የተመሰረቱ ውሳኔዎችን እንዲተገብሩ ጥሪ እናደርጋለን። የዓለም የጤና ድርጅት ኮሮና ቫይረስ በዓለም ደረጃ አሳሳቢ የሆነ አስቸኳይ የጤና ሁኔታ መሆኑን አስታውቆ በሽታው እንዳይስፋፋ የሚረዱ በርካታ ምክረ ሀሳቦችን ባለፈው ሳምንት አቅርቧል። የጤናው ድርጅት ካቀረባቸው ምክረ ሀሳቦች አንዱ ደካማ የጤና ጥበቃ ይዘት ላላቸው ሀገሮች ዓለም አቀፍ እርዳታ ማድረግ መሆኑን ዶክተር ቴድሮስ አስገንዝበዋል። ሌሎች ምክረ ሀሳቦች ደግሞ ቫይረስን ሊከላከሉ የሚችሉ ክትባቶችንና መድኃኒቶችን የማግኘቱ ጥረት እንዲፋጠን እንዲሁም የተሳሳቱ ወሬዎች እንዳይስፋፉ መከላከል ነው ብለዋል። ኮሮና ቫይረስን ማሸነፍ የሚቻለው በሀገሮች መካከል መተባበርና የአንድነት ስሜት ሲፈጠር ነው ሲሉ ዶክተር ቴድሮስ አድሓኖም አስገንዝበዋል። ይህ በዚህ እንዳል ይቅርታ ይህ በዚህ እንዳለ ቻይና በአፍሪካ ካሏት ከፍተኛ ዲፕሎማቶች አንዱ የሆኑት በደቡብ አፍሪቃ የሚገኙት አምባሳደሯ አፍሪካውያን በኮሮና ቫይረስ ምክንያት መሸበር አይገባቸውም ማለታቸው ተገልጿል። አፍሪካ ውስጥ እስካሁን በቫይረሱ መጠቃቱ የተረጋገጠ ሰው የለም። አምባሳደር ሊን ሶንግቲያን ሀገራቸው ወደ ደቡብ አፍሪቃ የሚጓዙ ጎብኚዎችን እየተከታተለች መሆኗን ገልጸው ቻይና ውስጥ ደግሞ ለቫይረሱ የመጋለጥ ስጋት ላይ ሊሆኑ የሚችሉ በሺዎች የሚቆጠሩ አፍሪካውያንን የሕክምና ክትትል እያደረገች ናት ብለዋል። አፍሪካውያን ኮሮና ቫይረስን እንዳይስፋፋ ሊያደርጉ የሚችሉት ከሁሉም ትልቁ መንገድ መረጋጋትና ባሉበት መቆየት ነው ማለታቸው ተጠቅሷል። አምባሳደሩ ቻይና ውስጥ ከ3 ሺህ በላይ ደቡብ አፍሪካውያን ይኖራሉ። አምባሳደር ሊን እነሱንና ሌሎችንም ካላችሁበት፣ አትንቀሳቀሱ አርፋችሁ፣ ቁጭ በሉ ሲሉ መክረዋል። አውስትሬሊያ፣ ብሪታንያ፣ ጃፓንና ዩናይትድ ስቴትስን ጨምሮ በርካታ ሀገሮች ዜጎቻቸውን ከቻይና አስወጥተዋል። የቻይና ባለስልጣናት ያመደረጉ ቫይረሱን ከማዛመት ሌላ ጠቀሜታ የለውም ብለዋል። በሌላ ዜና ቻይና የኮሮና ቫይረስ ወረርሽኙን ለመቋቋም በጥድፊያ ያስገነባችውን ባለ አንድ ሺህ አልጋ ሆስፒታል በዛሬ እለት ከፍታለች። በበሽታው እስካሁን ከ17 ሺህ 200 በላይ ሰዎች የተጠቁ ሲሆን ቢያንስ 361 ሰው መሞቱ ይታወቃል። የዓለም የጤና ድርጅት እንዳስታወቀው የብዙ ሺህ ሰዎች የደም ናሙና ምርመራ ውጤት ገና አልደረሰምና ሲታወቅ የቫይረሱ ተጠቂዎች ቁጥር እንደሚጨምር ነው የሚጠብቀው። የዓለሙ የጤና ድርጅት ወረርሽኙም ባለፈው ሳምንት ዓለም አቀፍ አጣዳፊ የጤና ስጋት ሲል እንዳወጀው የሚታወቅ ነው። ለበርካታ ወራት የምረጡን ዘመቻ ሲያካሂዱ የከረሙት የዩናይትድ ስቴትስ የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ተፎካካሪዎች ዛሬ ማታ በተጨባጭ ለመጀመሪያ ጊዜ ለመራጭ ድምፅ ይቀርባሉ። ዛሬ ማታ አይዋ ክፍለ ግዛት ዲሞክራቶች በሚያካሂዷቸው ሸንጎዎች በመጪው አገር አቀፍ ምርጫ ከሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ ጋር የሚገጥሙላቸውን እጩ ተፎካካሪ መምረጥ ይጀምራሉ። እጩ መረጣው ዛሬ የሚጀመርባት የመሀል አሜሪካ ክፍለ ግዛት አይዋ ከአጠቃላይ የሀገሪቱ ሕዝብ አንድ ከመቶ የማይሞላው ህዝቧ እጅግ የሚበዛው ነጮች ሲሆኑ እያደገ ያለውን የዘርና የብሔረሰብ ብዝሃነቱንም የሚያንጸባርቅ አይደለም። ይሁን እንጂ በተለምዶ በየአራት አመቱ በሚካሄደው ፕሬዝደንታዊ ምርጫ ዘመቻ የመጀመሪያዋ የመራጭ ድምጽ የሚሰጥባት አይዋ ነች። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት በቀረቡት የቀረቡት ክሶች እየሰማ ያለው የመወሰኛው ሸንጎ በዛሬ ውለት ከሳሾችና ተከላካዮች እያንዳንዳቸው ሁለት ሁለት ሰዓት ወስደው ማጠቃለያ ክርክራቸውን እያሰሙ ነው። በመወሰኛ ምክር ቤቱ ሪፐብሊካኖቹ ባለ ሃምሳ ሶስት አብላጫ መቀመጫ እንደመሆናቸውና አንዳቸውም ፕሬዝደንቱ ከስልጣን እንዲወገዱ ድምፃቸውን እንደሚሰጡ እስካሁን የሰጡት ፍንጭ ባለመኖሩ የክሱ ሂደት በምን ሁኔታ እንደሚደመደም ከወዲሁ የተረጋገጠ ይመስላል። ይሁን እንጂ የተወካዮች ምክር ቤቱ ዲሞክራቶች ፕሬዝደንቱ በስልጣን ያላግባብ ተጠቅመዋል፣ የኮንግረሱን ስራም አደናቅፈዋል የሚለውን ክርክራቸውን ዛሬም ቀጥለዋል። የእሳቸው ጠበቆችና ራሳቸው ፕሬዝደንቱ ምንም የጠፋ ጥፋት የለም አድራጎቱ አድራጎታቸው ከስልጣን በሚያስነሳ ደረጃ የሚያበቃ እንዳልሆነ እየተሟገቱ ናቸው። የመወሰኛው አባላት ዛሬ በሚያደርጓቸው ንግግሮች በጉዳዩ ዙሪያ ያላቸውን አቋም ያሰማሉ። ረቡዕ ዕለት የመጨረሻው ድምፅ እንደሚሰጥ ነው የሚጠበቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። የዜናው ሰዓት አበቃ እንጂ የያዝሽው ዜና ያለቀ አይመስለኝም ቆንጂት። ስለዚህ በግማሽ ሰዓት ዜናና በማጠቃለያም እናገኝሻለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2012 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። We hope that uh, countries will not go uh, beyond the recommendations that we have issued, and that isolating a country or a communities is not really an answer. Yeah. ዓለም የጤና ድርጅት ቃል አቀባይን ታሪክ ያሳሬቪችን ነው የሰማችሁት። ቀደም ሲልም በዜናብ ውስጥ እንደተጠቀሰው የዓለም የጤና ድርጅት ዋና ዳይሬክተር እንዲሁ ጉዞዎች እንዳይከለከሉ ወይም ቀባዎች እንዳይደረጉ ማሳሰቢያ እየሰጡ ነው። አገሮች እኛ ካስቀመጥንላቸው ሀሳብ ውጭ አይሄዱም የሚል ተስፋ አለን ነው ያሉት የአሳሬቪች አንዲትን ሀገር ወይም ማኅበረሰብ መነጠል በእውኑ መልስ አይደለም ብለዋል። በምሽቱ የጤና ዝግጅት ዘርዘር ያለ ዘገባ አለን። አሁን የዕለቱ የኢትዮጵያና ዓለም አቀፍ አበይት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ ተወካዮች ምክር ቤት ባደረጉት ማብራሪያና ከእንደራሴዎች ለተነሱ ጥያቄዎች በሰጧቸው መልሶች በሀገሪቱ የጸጥታና ሌሎችም ሁኔታዎች ላይ ተናግረዋል። ተጠልፈው እስካሁን የት እንዳሉ ስለማይታወቁት የደምቢዶሎ ዩኒቨርሲቲ ተማሪዎችም ገለጻ አድርገዋል። የሶማሊያውን የሽብር ቡድን አልሻባብን የጸጥታ ስጋት ሲሉ ጠርተውታል። ዘገባው እየተጠናከረ ነው፤ እንደ ተጠናቀቀ እናቀርባለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። ሲዳማ በክልል ለማደራጀት ሲዳማን በክልል ለማደራጀት የሚያስችል ዝግጅት ቢያደርግም የሀብት ክፍፍልና በፌዴራልና በደቡብ ክልል መንግስታት ውሳኔ ማለቅ የሚገባቸው ጉዳዮች ባለመጠናቀቃቸው መዘግየቱን የዞኑ አስተዳደር አስታውቋል። ለክልል ምስረታ የሲዳማ ባለሥልጣናት ከጌዲኦ ዞን ከቡርጅና ከአማሮ ልዩ ወረዳዎች ጋር እንዲወያዩ ጠቅላይ ሚኒስትሩ ቀጭን ትዕዛዝ አስተላልፈዋል ተብሎ በተለያዩ መንገዶች የሚናፈሰው ሐሰት ነው ብለዋል። የዞኑ የፕሬስ ኃላፊ ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የሲዳማ ዞን አስተዳደር የፕሬስ ኃላፊ አቶ ገነና በራም የስዳማ ክልል ምስረታን አስመልክቶ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ አስተዳደሩ ዞኑን በክልል ለመመስረት የተለያዩ ስራዎችን በማከናወን ላይ ይገኛል ብሏል። አጠቃላይ መዋቅሩ ምን መሆን አለበት፣ የምንተዳደረው ህግና ህገ ደንቦች፣ ህገ መንግስቶች ምን ያቀፉ መሆን አለባቸው፣ ሶሻል ኢኮኖሚካል ፖለቲካል ማፖች ምን መሆን አለባቸው የሚለውን ነገር በአጠቃላይ ዝግጅት እየተደረገ ነው ያለው። ይህንን እንግዲህ የሚመራው የፕሮጀክት ጽሕፈት ቤት ተቋቁሞ፣ ጽሕፈት ቤቱ በራሱ በጀት ተመድቦለት ስራ ውስጥ ገብቶ እየሰራ ያለበት ሁኔታ ነው ያለው። የሕገ መንግስቱም ረቂቅ ይሁን የመጀመሪያ ድራፍት ወደ ህዝብ ወርዶ ውይይት ተተችቷል። አጠቃላይ እኛ ጋ ያለው ከዝግጅት አንጻር ይሄ ነው ተብሎ ሚን ላይ ክፍተት የለም። አስተዳደሩ በሁለት ወር ውስጥ እንደሚያጠናቀቅ ከውራት በፊት ለህዝብ ያሳወቀ ቢሆንም አለመጠናቀቁን ተከትሎ ከተለያዩ አካላት ወቀሳና ትችት በመቅረብ ላይ ይገኛል። ሲዳማ ክልል ለመመስረት የሚያስችል ዝግጅት ቢያደርግም የሀብት ክፍፍልና ሌሎች መሰል በፌዴራልና በደቡብ ክልል መንግስታት ውሳኔ ማለቅ የሚገባቸው ጉዳዮች ባለመጠናቀቃቸው መዘግየቱንም የፕሬስ ኃላፊው አቶ ገነ ተናግሯል። ከነባሩ ክልል ንብረት እንግዲህ የጋራ በጋራ ያፈራናቸው ንብረቶች አሉ። እነኚህ ንብረቶች ልየታ በአጭር ጊዜ ውስጥ ጠናቀ ካል ተብሎ ከነሱም ከኛም ሰባት ሰባት ሰው በኮሚቴ ልይታ እንዲደረግ አቀቀ ተቀምጦ ስራ ውስጥ ገብተዋል። ይሄም አላለቀ። ሁለተኛ ደግሞ ክፍፍሉ ካለቀ በኋላም ወደ ርክክብ ሲክሄድ ርክክብ አድራጊው ደግሞ ነባሩ ምክር ቤት ነው። ነባሩ ምክር ቤት ከርዕሰ መስተዳደሩ ጀምሮ አሁን ስልጠና ላይ ነው ያለው። ከፌዴራል መንግስት ጋር ራሱ የሚደረጉ ውይይቶች አሉ። ነባሩ ክልል ከፌዴራል መንግስት ጋር እንግዲህ ተቀናይቶ ተናቦ ነው ወደ ውሳኔ የሚመጣው። ሲዳማ ክልል ሲመሰረት በደቡብ ክልል ያለው አይነት የዞን አደረጃጀት እንደማይኖረው እና እሳቸው ክላስተር በማለት በገለጡት የተለያዩ ወረዳዎችን በስራቸው የያዙ ማስተባበሪያዎች እንደሚፈጠሩም ገልጠዋል። አስር ወረዳዎችን አንድ ላይ ያቀፈ አስራ አምስት ወረዳዎችን አቀማመጣቸውንና ጂኦግራፊካል ማፓቸውን ተመሳሳይ ባደረገ መልኩ የሚደራጁ አምስት ወይም አራት ከዚያ ያልበለጠ ክላስተሪንግ ማስተባበሪያዎች ናቸው እንጂ ቀጥታ ግንኙነታችን ከማን ጋር ነው የሚሆነው ከወረዳ ጋር ነው የሚሆነው ለምንድን ነው ይህም የተደረገው ህዝቡ ያለው ወረዳ ላይ ዞን ላይ ህዝብ የለም ዞን ላይ አርሶ አደር የለም ዞን ላይ ነጋዴ የለም ዞን ላይ የትኛው ማህበራዊ መሰረት የለም ዞን ላይ አምራር ብቻ ነው ያለው ስለዚህ ወጪ በሚቀንስ መልኩ አራትና አምስት ማስተባበሪያዎች ተደርጎ የትኛውንም ህዝቡ ውስጥ ያለውን ፍላጎት በሚያሳካ መልኩ የምንሰራውን ቀጥሎ ዞኖች ላይ ሳይሆን ወረዳዎች ላይ ላለፉት ሁለት ዓመታት ዞኑ በዚህ ጉዳይ ተጠምዶ በማሳለፉ የልማት አጀንዳዎች ትኩረት ስለተነፈጋቸው በማህበራዊ ልማትና በምጣና ሀብታዊ ጉዳዮች ላይ ቀላል የማይባል ጫና አሳድረዋል ተብሎ ለሚነሳውም ትችት የሚከተለው መልስ ሰጥተዋል። ኮምፕሊትሊ የልማት ስራ ቆሟል ማለት አይደለም። በተወሰነ ደረጃ በእርግጥ በሚባለው ልክ ባይሄድም ስራዎች ግን እንዳይቆሙ የግብርና ስራ ከቆመ፣ አጠቃላይ ህይወት ነው የሚቆመው። የጤና ስራ ከቆመ፣ ህይወት ነው የሚቆመው። የትምህርት ስራ ከቆመ፣ ህይወት ነው የሚቆመው። ስለዚህ እነኚህ ትልልቅ ማህበራዊ ዘርፎችን ያቀፉ ሴክተሮች ስራቸውን እንዳያቆሙ ተጫለ መጠን ፕሬስ ሲደረጉ ነበረ። በተለይ ግን አሁን ደግሞ ይሄ ጥያቄ አንድ ልባት ካገኘ በኋላ ደግሞ ገብተናል ማለት ይቻላል። አመራሩ በፊት ከነበሩ ማጀንዳ ተላቆ ወደ ልማት ጉዳይ እንዲገባ፣ ህዝቡም ወደ ልማት ጉዳይ እንዲገባ እየሰራ ነው ያለው። አመራሩ አሁንም አልወጡም ከውስጥ አልወጣንም። የነበሩ ክፍተቶች ነበሩ። እሱም ይካድ አይደለም። እነኛንም ክፍተቶች ዘግተን ለመሄድ በቂ ዝግጅት አድርገን ወደ ስራ ውስጥ ገብተናል። ጠቅላይ ሚኒስትር አብይ አህመድ የሲዳማ ክልል ምስረተን አስመልክተው የሲዳማ ባለስልጣናት ከገዲዮ ዞን ቡርጅና አማሮ ልዩ ወረዳዎች ጋር እንዲወያዩ ትዕዛዝ አስተላልፈዋል ተብሎ በተለያዩ ማህበራዊ ሚዲያ የተሰራጨው መረጃ ሐሰት መሆኑን አረጋግጠው ሲዳማ በህገ መንግስቱ ያገኘው በክልል የመደራጀት መብት በህገ መንግስቱ የሚያልቅ መሆኑና ወደማይቀለበስበት ደረጃ መድረሱንም ተናግሯል። ይህን ነገር እኛ መጀመሪያ የሰማነው ከሶሻል ሚዲያ ነው። ሶሻል ሚዲያ ግን ከየት እንደመጣው እኛ ማለት ከዚያ በኋላ ምንድን ያደረግ ነው ስልጠና ላይ ባሉት የኢስላማ ብሄር ተወላጆችን ወደኋላ አስቀርቶ ነው ይህን ነገር የተናገረው ሲባል እዛ ስልጠና ውስጥ ያሉትንም ደውለን አረጋግጠናል። ጠቅላይ ሚኒስተሩ እንዲህ ብሏል ወይ ሶስት ብሄሮች ከእናንተ ጋር ይቀጥላሉ ብሎ ተናግሯል ወይ የሚለውን ነገር አረጋግጠናል። ምንም ጠቅላይ ሚኒስተሩም ይህንን እንዳላለ እውነት እንዳልሆኑ አረጋግጠናል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት የቀረበላቸውን ጥያቄ ሲመልሱም የደቡብ ክልል ጉዳይ አሁንም መመካከርና መወያየት እንደሚያስፈልግ ተናግሯል። ደቡብ ውስጥ አስር ክልሎች ከተፈጠሩ የደቡብ ክልል ይፈርሳል ማለት ነው። የደቡብ ክልል ሲፈርስ መንግስት ምን ማድረግ እንዳለበት ህገ መንግስቱ ግልጽ ነገር አላስቀምጠም። መፍጠር ትችላለህን ያለው እንጂ ሲፈርስ ምን ታረጋለህን አላስቀምጠም። በዚህ ምክንያት የህግ ትርጉም፣ የሙያተኛ ውይይት ይጠይቃል። ይህን የህግ ሰዎች ጋር መነጋገር ነው። እኔ አማከርኳቸው ያወያዩቸው የህግ ሰዎች ህገ መንግስቱ ከዚህ አንጻር ወደ ተግባር ለመቀየር የራሱ ውስንነት እንዳለበት ያነሳሉ። የደቡብ ክልል ህዝቦች እንዲገነዘበው የምፈልገው ደቡብ ተጨፍልቆ አንድ ካልሆነ አይታሰብም የሚል አቋም መንግስት የለውም። ደቡብ ተሸንሽኖ አስር ካልሆነ የሚለው ጉዳይ ግን ለመወሰን የሚያበቃው ራሱ ህጉና በምክክር ቢሆን ዘላቂ የተሻለ ጉዳይ መፍጠር ይቻል ብዬ አስባለሁ። ሁለት ይሁን፣ ሶስት ይሁን፣ አምስት ይሁን የሚለውን ከህዝብ ጋር ውይይት ጀምረናል። የጋራ ኮሚቴ አቋቁመናል። እንወያያለን። ለህዝቡ የሚበጀውንና ህዝቡ የፈለገውን እናደርጋለን። የፕሬስ ኃላፊው አቶ ገነነም የሲዳማ በክልል ለመደራጀት ህገ መንግስታዊ ጥያቄ አሁንም በሰላማዊ መንገድ እንዲጠናቀቅ ወጣቶችና አጠቃላይ ህዝቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርቧል። የሲዳማ ህዝብ በክልል ለመደራጀት የሚያስችለውን ድምጽ ያገኘበትን ውሳኔ ህዝብ ያካሂደው ዳር 10 2012 ዓ ምት እንደነበር ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ዘገባ እንለፍ። ሠራተኞች ሥራ የማቆም አድማ በመምታታቸው ተቋርጦ የነበረው የከሰም ስኳር ፋብሪካ ወደ ሥራ መመለሱን የስኳር ኮርፖሬሽን አስታውቋል። ከሚመለከታቸው አካላት ጋር ተደርጓል በተባለው ውይይት የተነሱ ችግሮችን ደረጃ በደረጃ ለመፍታት ጥረት እንደሚደረግ ገልጿል። ኮርፖሬሽኑ ወደ አምስት ሺህ የሚጠጋ ቁጥር ያላቸው ቋሚ የኮንትራትና ጊዜያዊ ሰራተኞችን በሚያስተዳድረው የከሰም ፋብሪካ ውስጥ በተደረገው ድንገተኛ ሥራ የማቆም አድማ ምክንያት ማምረቻ ማሽኖች ወይም መሳሪያዎች ለብልሽት መዳረጋቸውና ምርት ማቆማቸው አሁንም ጥገና ላይ መሆናቸው ተገልጿል። መስፍን አራጌ ዝርዝሩን ይዟል። የኮርፖሬሽኑ ኮርፖሬት ኮሚኒኬሽን ስራ አስፈጻሚ ጋር አይችሉም ለአሜሪካ ድምፅ በስልክ በሰጡት አስተያየት ለሁለት ቀናት የዘለቀው የስራ ማቆም አድማ በተደረገ ውይይት ራግቧል። ሰራተኞችም ወደ ስራ ገበታቸው ተመልሰዋል። ከአካባቢው ወረዳና ዞን ካቢኔ እንዲሁም ከፋብሪካው ዋና ስራ አስኪያጅና የማኔጅመንት አባላት እንዲሁም ደግሞ ይሄንን አድማ ጠርተው ከነበሩ የሰራተኛው ተወካዮች ሁለት ሰዎች በተገኙበት ጥቅላይ ሁለት በተደረገ ውይይት ባብዛት አብዛኛው በተነሱ ነጥቦች ላይ ስምምነት በመደረሱ ምክንያት ከዘጠኝ ሰዓት ተኩል ጀምሮ ፋብሪካው ወደ መደበኛው ስራ ወይም ደግሞ የፋብሪካው እንቅስቃሴ ከቆመበት እንዲቀጥል ተደርጓል። ስራ አስፈጻሚው ሰራተኞች ካነሷቸው ቅሬታዎችና ጥያቄዎች በአምስት ነጥቦች ዙሪያ መግባባት ላይ መደረሱን ጠቁመዋል። የፋብሪካው ሴት ሰራተኞች በሌሊት ፈረቃ እንዳይሰሩ የቀረበው ጥያቄ በፋብሪካው አሰራር እንዲስተካከል፣ ችግሮችን በውይይት የመፍታት ባህል እንዲጎለበት የሚሉና ሌሎች ጭብቶች ላይም ውይይት ተደርጓል ብለዋል። የመጠጥ ዋና የመብራት ችግሮች ያጋጥማሉ። አቅም በፈቀደ መጠን በሂደት እንዲሟሉ ከስምምነት ላይ ተደርሷል። ስለዚህ በቀጣይም ትኩረት ተሰጥቷቸው እንዲቀጥሉ ነው። ሌላው ነጥብ ከሪፎርም ጋር ተያይዞ የተነሳው ሰራተኞች ምደባ ጥያቄ ነው። ይህን በተመለከተም በአሰራር መሰረት በፍጥነት ታይቶ በቅርብ ጊዜ ውስጥ ምደባው ለሰራተኛ እንዲካሄድ፣ ይህም ስምምነት ላይ ተደርሷል። ይሁን እንጂ ፋብሪካው በድንገት በተወሰደ የስራ ማቆም እርምጃ የቴክኒክ ብልሽት አጋጥሞታል። ፋብሪካው ጥር ሀያ አንድ በድንገት እንዲቆም ሲደረግ ተገቢውን ሂደት ጠብቆ አይደለም ፋብሪካው የቆመው ፎርስድ ሽትዳውን ስለሆነ በአስገዳጅ ሁኔታ ነበረ ስራ በአስገዳጅ ሁኔታ ስለሆነ አሁን ችግር አጋጥሞ ፋብሪካው በጥገና ላይ ነው ያለው። ምክንያቱም ውስጡ ጨዋ ገዳ እየፈጨ ነበረ ውስጡ ጁስ ነበር። ስለዚህ ችግር አጋጥሞ አሁን ፋብሪካው ጥገና ላይ ነው። አሁን ሶስት ቀን የሚፈጅ ነው ጥገናው ብቻ። ይህ የፋብሪካው ሰራተኞች ደግሞ ላቀረብነው ጥያቄ ምላሽ የሚሰጥ ኮሚቴ ተቋቁሞ ምላሹን እየጠበቅን ነው ሲሉ ገልጸዋል። ከዞን ከወረዳ እና ከወጣቶች የኮሚቴ ተቋቁሯል። በዛ ኮሚቴ አማካኝነት መልስ እንመልስላቸዋለን ተብለናል። አርብ ከሳ ላይ መንገዱ እንድከፈት ና መልስ በዚህ በሁለት ቀን ወይም በሶስት ቀን ውስጥ እንድንመለስ ነበረ ቃል የተገቡልን፣ ከዞን ማለት ነው። ወደ ስራ ገብታችኋል? አዎ፣ ስራ ገብትናል። ፋብሪካው ግን በራሱ ቴክኒክ ችግር ቆመዋል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ ከሰራተኞቹ አገኘሁ ያሉትን መረጃ እንዲህ አስረዳለሁ። የዞን ሶስት መስተዳድር ና የአሚ በራ እንዲሁም የዱለቸ ወረዳ መስተዳድሮች መጥተው ኮሚቴ አዋቀርን ነው የሚሉት ጥያቄያችሁን እኛ እንወስዳለን፣ ከዛ በኋላ ጥያቄያችሁን መልሰላችኋለን ብለው ከእኛም ከሰራተኞቹ ሁለት ሰው ብቻ ነው የወሰዱት። ተመርጠው የነበሩት ወደ ስድስት ናቸው ነው የሚሉት እነሱ ግን ሁለት ወጣቶችን ብቻ ነው እዛ ውስጥ ያስገቡት። አሁን እየጠበቅን ነው መልሱን ነው የሚሉት የከሰም ስኳር ፋብሪካ ሰራተኞች። የመሰረተ ልማት ጥያቄያችን ይሟሉ፣ አካባቢያዊ ተጠቃሚነታችን ይረጋገጥ በሚል የስራ ማቆም አድማ መምታታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አመሰግናለሁኝ። ወደ ተከታዩ ዘገባ እንለፍ። ዴሞክራቶች ነገ በአዮዋ ግዛት በሚካሄደው የ2020 ዓመተ ምሕረት የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ለመጀመሪያው የአዮዋ ጉባኤ ወይም ኮከስ መራጮች በከፍተኛ ቁጥር ወጥተው እንደሚመርጡ ተጠብቋል። አብዛኞቹ የአይዋ መራጮች በመጪው ጥቅምት 2013 ዓ ም መጨረሻ በሚካሄደው አጠቃላይ ፕሬዚደንታዊ ምርጫ የተፎካካሪው ሪፐብሊካን ፓርቲ እጩ ሆነው የሚቀርቡትን የዲሞክራቲክ ፓርቲውን ይቅርታ፣ የሚቀርቡትን ፕሬዚደንት ዶናልድ ትራምፕን ያሸንፋል ብለው በሚያምኑትና ድምፃቸውን ሊሰጡት የሚመርጡትን እጩአቸውን ማንነት ገና አልወሰኑም። ኬን ፋራቦ ከዚያው ከአይዋ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። ታላቅ የሙዚቃ ኮንሰርት ይመስላል። ደማቅ የሙዚቃ ኮንሰርት ይምሰል እንጂ ታዲያ የዴሞክራት ፓርቲው እጩ ሆኖ ለመቅረብ ከባድ ፉክክር በሚታይበት የምረጡኝ ዘመቻ በመራጩ ድምፅ ትንበያዎች ቀዳሚውን ስፍራ ከያዙት ተፎካካሪዎች አንዱ የሆኑት የቨርመንት ክፍለ ግዛቱ እንደራሴ በርኒ ሳንደርስ ዋቀ ትዕይንት ነው። ስፍራው በሳንደርስ የምርጫ ምልክቶች ምስላቸውን በያዙና ለገበያ በቀረቡ ካናቴራዎችና ጌጣጌጦች፣ በተለይም ደማቅ በተሟሟቀ ትኩስ ስሜት በተነቃቁት ደጋፊዎች ከአፍ እስከ ገደፉ ሙልት ብሏል። ከሳንደርስ ደጋፊዎች አንዱ ሂደቱን ያስረዳሉ። ሰዎችን እየመዘገብን ነው ያለነው፣ ተረዳህ? የቀረ ቢኖር ታዲያ ደጋፊዎቻቸው በጉጉት የሚጠብቋቸው እጯቸው ብቻ ናቸው። ሳንደርስ አያውያን አይዋውያን በዩናይትድ ስቴትስ ፕሬ ቀዳሚ በመሆኑ ለግዛታቸው ልዩ ትኩረት መሳቡ ደስተኞች ናቸው። ሳንደርስ እና ኤሚ ክሎባቸር፣ ኤልዛቤት ዋረን ና ማይክል ቤኔስ የሕግ መወሰኛ ምክር ቤት እየካሄደ ባለውና ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል በሚል የቀረበባቸውን ክስ በሚያዩ ሂደት ባለባቸው ኃላፊነት ሳቢያ በአይዋክ የሚካሄዱት የምረጡኝ ዘመቻዎቻቸው ለመነጠል የተገደዱ የዩናይት ስቴትስ ምክር ቤት አባል የሆኑ የፕሬዚዳንታዊ እጩዎች ናቸው። ፕሮፌሰር ቲሞቲ ሄግል የአይዋ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በምረጡኝ ዘመቻቸው ወቅት ከግዛቲቱ ውጪ ለማሳለፍ የተገደዱ እጩዎች ይላሉ። እንዲህ ባለው ልዩ ሁኔታ የሚኖረውን ሂደት ሲያስረዱ የዘመቻቸው አጋዥ የሆኑ ቡድኖች አብን ድጋፍ ለመቆናጠጥ ወሳኝ በሆነው የኮከስ ወይም የሸንጎ ድምፅ መስጫ ምሽት መራጮች በከፍተኛ ቁጥር የወጡ ዘንድ በእግራቸው ተተክተው ዘመቻውን በሚያቀላጥፉላቸው ሰዎች ላይ ተስፋቸውን ለማሳደር ይገደዳሉ። እንደ ቡድን ተቀባይነት የሚያሰጠውን ስፍራ ለመቆናጠጥ አስራ አምስት ከመቶ ድምፅ ማግኘት አለባቸው። እንደ ቡድን ያን ተቀባይነት የሚያጎናጽፍ ስፍራ መቆናጠጥ ካልቻሉ ግን አሰላለፋቸውን ለመቀየር ይገደዳሉ። ቁጥሩ የበዛ መራጭ እስከ መጨረሻው አንዳንዱም እስከ ዛሬዋ ቀን ድረስ ድምፁን ለማን እንደሚሰጥ ሳይወስን እንደቆየ የሚናገሩት ዴቪድ ስኪድሞር የድሬክ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ለዚህም ነው ተፎካካሪዎች እስከ መጨረሻዋ ደቂቃ ድረስ መራጭ የመራጩን ሕዝብ ቀልብ ለማግኘት በሚካሄደው የምረጡኝ ዘመቻ አንድ ሰው ተለይቶ ባልወጣበት ፉክክር የእስካሁኑ የመራጭ ድምፅ ትንበያዎች ሳንደርስን፣ ዋረንን፣ የቀድሞውን ምክትል ፕሬዚዳንት ጆ ባይደንን እንዲሁም የቀድሞውን የሳውዝ ቤንድ ኢንዲያና ከተማ ከንቲባ ሁት ቡዴጄድን በተመሳሳይ በአንድ ቡድን የምርጫው መሪ ያደረገ ሂደት መውደቅ አሊያም መንሳት ያህል ከባድ እንዲሁም ወሳኝ የሆነ ሂደት ነው ይላሉ። ኦቨሪ ክርስቲን ባይዋው ኮከስ ድምፅ ሰጪ ናቸው። በመጠኑም ቢሆን ፍርሃት ማሳደሩ አልቀረም። ለዚህም ምክንያቱ የተለያዩ አስተያየቶች ስለሚሰነዘሩ ነው። ያም ቢሆን ስርዓቱ በሚከናወንበት ወቅት የቁጣ ስሜት እስካላስተጋባ ድረስ ጥሩ ትምህርት ልንቀስምበት የሚያስችል መልካም ነገር ነው ብዬ አስባለሁ። ክርስቲን የሴናተር በርኒ ደጋፊ ናቸው። ከበርኒ ጋር ወደፊት፣ ድጋፍ ለበርኒ ቶም ቪልሳክ ደግሞ የቀድሞው የአይዋ አገረ ገዢና የዩናይት ስቴትስ ግብርና ሚኒስትር የነበሩ ናቸው። ይህን ሂደት በመጀመር በጣም ልምድ ያካበትን አስተዳደር መስርተናል። ስራችንን ተገንዝበን የግድ አሸናፊውን ለመለየት ወይም መምረጥ የሌለብን አገራችን በመሰረቱ ስለ ሂደቱ ቀሪዎቹ አገሮች ያነሱ ቀሪዎቹ ግዛቶች ያነሱ ምርጫዎች ቢኖሩም የምርጫውን ሂደት ለመጀመር ግን ጥሩ አጋጣሚ ነው። ምክትል ፕሬዚዳንት ባይደን ደግሞ በጎዳና ያገኙትን ደጋፊያቸውን ያናግራሉ። የአይዋ ሸንጎ አሸናፊ ለመለየት ቀጣዩ ምርጫ ሂደት እንደማያቀዛቅዝ ተስፋ ይደረጋል። ከዚያ ትኩረቱ ወደ ኒው ሃምፕሻየር መራጮች ያምራል። ያለ ጥርጥር ግን የነገው ምሽት የዲሞክራቱን እጩ ለመለየት የመጀመሪያው እርምጃም ይሆናል። አመሰግናለሁ አሉላ። አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፍላችሁን ስርጭታችንን ነው እየተከታተላችሁ ያላችሁት በ ፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ልታገኙን ትችላላችሁ። ቀደም ሲል ያስተዋወቅኩት የጠቅላይ ሚኒስትር አብይ አህመድ የዛሬ የፓርላማ ውሎ ዘገባ ተጠናቆ ገብቷል። መለስካቸው አማሃ ነው የያዘው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከቀትር በኋላ በሕዝብ ተወካዮች ምክር ቤት ተገኝተው ከአባላቱ ለተነሱ የተለያዩ ጥያቄዎች በሰጡት ምላሽ በአሁኑ ወቅት የለውጡ መንግሥትና አገሪቱ የደረሱበት ሁኔታ በእጅጉ አስቸጋሪና አደገኛ ማጥ እንደሆነ በግልጽ አስረድተዋል። ለጠቅላይ ሚኒስትሩ የመጀመሪያዎቹ አራት የምክር ቤቱ አባላት ያቀረቧቸው ጥያቄዎች በዝርዝር ጥቃቅን ልዩነቶች የሚታዩባቸው የነበሩ ቢሆንም ይዘታቸው በእጅጉ ተመሳሳይነት ነበራቸው። ባጭሩ በአሁኑ ወቅት በብዙ የአገሪቱ ክፍሎች በሚታዩ ህገ ወጥነትና አሳዛኝ የጥፋት ድርጊቶችን በመጥቀስ የጠቅላይ ሚኒስትሩ መንግሥት ምን እያደረገ እንደሆነ የሚጠይቁ ነበሩ። ጠቅላይ ሚኒስትር አብይም ዓመት ከአስር ወር ገደማ ወደ ኋላ ተመልሰው የቀደመውን የለውጥ ጉዞ ከፍተኛ ተግዳሮቶችን በማለፍ በአጭርና በመካከለኛ ጊዜ የመደቡትን የለውጥ ፍሬዎች ምክር ቤቱን አስታውሰዋል። ሶስተኛውና ተቋማትን በሁለት እግር አቁሞ ለውጡን የማስከተል ደረጃ ግን ከባድ አቀበት መሆኑን አልሸሸጉም። መላ ኢትዮጵያ ሕዝብና ምክር ቤቱ እንዲገነዘብ የምፈልገው አሁን ያለንበት ስቴጅ ተቋም መገንባትና አገረ መንግስቱን ማስከተል የሚችል በሁለት እግሩ የቆመ ስራውን የሚያቅና የሚከውን ተቋም መፍጠር፣ አሁን የለውጥ ኃይልና መንግስት ያለበት ስቴጅ የሞት የሽረት የመጨረሻው ከፍተኛ ፈተና የተሞላ ወቅት መሆኑን መገንዘብ ያስፈልጋል። ከዚህ ቀደም በመንግስት ውስጥ በነበረን ስልጣን፣ በነበረን ኔትወርክ ስንፈልግ ማፍጠን ስንፈልግ ማቆም የምንችልበት ሁኔታ ተቀይሮ በዚያ ካባ እንዳሻል ማዘግ የማንችል ከሆነ ወደ ለየለት ሴራ የሴራ ጨዋታ መሄድ የመጨረሻው ስቴጅ ነው። የሴራ ጨዋታ ህይወት ሊጠይቅ ይችላል። የሴራ ጫወታ ቅድም እንዳነሳችሁት ያልተገቡና ያልተለመዱ አዳዲስ ባህሪዎች ሊያሳይ ይችላል። ያን ማወቅ መከላከል የሚያስችል ተቋም በተሟላ ሁኔታ እስከሚገነባ ድረስ ፈታኝ ይህንበት ጉዞ ከመጣው ኪሳራ በላይ የሀገሪቱን አጠቃላይ ሕልውና ሊፈታተን የሚችል የነበረ ቢሆንም ያን ማስቀረት ቢቻልም ተፈጥሯዊ በሆነ የተቋም ግንባታና ተፈጥሯዊ በሆነ የማዘጋቱን ግንባታ ውስንነት ይህ የሴራ ፖለቲካ ያልተገቡ ሥርዓት አልበኝነት በየአቅጣጫው የሚታዩትን በተሟላ ደረጃ ማስቆም ፈተና ሆኗል። ጠቅላይ ሚኒስትሩ የሁኔታውን አስቸጋሪነትና ፈታኝነት በአጽንኦት ለማስገንዘብ የሳሉት ገጽታ እንዳለ ሆኖ ግን የሽንፈት መንፈስ ሊታይባቸው አልፈቀዱም። እንዲያውም የሚመሩት የለውጥ ኃይል ሀገሪቱን የሚያስከጥል እንደሆነ ያለ ጥርጥር ተናግረዋል። ነገር ግን ለዚህ ምክር ቤት ማረጋገጥ የምፈልገው በአጭር ጊዜ፣ በመካከለኛ ጊዜ በብቃት እንደከወን ሁሉ የሴራ የተንኮል የደባ የሽብር ፖለቲካውንም አሸንፈን ኢትዮጵያን የምናስቀጥል መሆን ግን በልበ ሙሉነት ልገልጽላችሁ ይችላሉ። ይህ እንዲሆን የሚጠይቀው ፈተና እና አዳጋች ሁኔታ መስራት ጥረት የሚጠይቅ ቢሆንም የሚታለፍ ፈተና ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ካጋጠሙና የሀገሪቱን ህልውና ጭምር አደጋ ላይ ሊጥል ይችል ነበር ያሉትን ፈተናም የአልሸባብ ሴራ ነበረ። በአንጻሩም የፌዴራል መንግስቱ የሀገሪቱን ሉዓላዊነት በምን ያህል ብቃት እያስከበረ እንደሆነ በማስረጃነት አቅርበውታል። ባለፈው ዓመት በርካታ የኢትዮጵያን ህልውና የሚገዳደሩ ፈተናዎች የፌዴራል መንግስቱን ገጥመውታል። ለምሳሌ አልሸባብን ብቻ ብንወስድ በኬንያ እና በኢትዮጵያ መሰል ጥቃት ለመውሰድ በቂ ዝግጅት ካደረገ በኋላ በሶማሊያ የሚገኙ የኢትዮጵያ የመከላከያ ኃይሎች እና ሌሎች ኃይሎች ባደረጉት ከፍተኛ ኦፕሬሽን ጥቃቱ በኬንያ ልክ ኢትዮጵያ ሳይፈጸም ቀርቷል። በዚያ ግን አላበቃም። በኢትዮጵያ በተለያዩ ከተሞች በተለይ በኦሮሚያና በአማራ በርካታ ኢትዮጵያውያን በመልመል ኔትወርክ ለማስፋት እና ወደፊት ጥቃት ለመሰንዘር የኢትዮጵያን ህልውና አሁን ባለው መልካም አጋጣሚ ተጠቅሞ ለማፍረስ ሰፊ ስራ ይሰራል። አልሸባብ በስም ይጠቀስ እንጂ ከሱ ውጪ አሉ በርካታ ኃይሎች ኢትዮጵያን የማንኮታኮት የማዳከም ጊዜ አሁን ነው። የጀመረችውን እንዳትጨርስ የማድረግ ጊዜ አሁን ነው በሚል ከተለያዩ የጥፋት ኃይሎች ከውጭ ብቻ ሳይሆን በውስጥ ካሉትም ጭምር በገንዘብ፣ በቴክኒክ በመደገፍ የኢትዮጵያን ህልውና አደጋ ውስጥ ለማስገባት ከፍተኛ ጥረቶች ሲደረጉ ቆይተዋል። እነዚህም ጉዳይ ለመመከት የኢትዮጵያ የመከላከያ ሰራዊት እና ሌሎች የደህንነት ተቋማት ከፍተኛ ስራ ሰርተዋል። ጥፋቱ ባለማጋጠሙ ምናልባት የምንሰጣቸው የውጤት አፈጻጸም ምዘና ያነሰ ቢመስልም በመጠኒ ሪፖርትና በማቀው ልክ እነዚያ ጉዳዮች መገታት ባይችሉ በኢትዮጵያ ህልውና ላይ ከፍተኛ አደጋ ሊያስከትሉ የሚችሉ ጥቃቶች ሲታሰቡ ኖረዋል። አሁንም እየታሰቡ ነው። በቅርቡም ዝርዝር ሪፖርት ትሰማላችሁ ብዬ ገምታል ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች መካከል በደምቢ ዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎች አሁን ያሉበት ሁኔታ በትክክል ምን እንደሆነ ማብራሪያ እንዲሰጡ የሚጠይቅ ነበር። ጠቅላይ ሚኒስትሩም ከዚህ አኳያ መንግስታቸው የገጠመውን እንግዳ የሆነ ነገር አስረድተዋል። በደምቢ ዶሎ ተማሪዎችንም ሆነ ሌሎች ዜጎችን አግቷል የሚባለው ኃይል በሌላው የዓለም ክፍል እንደተለመደው ኃላፊነቱን የወሰደ አይደለም። እገታው ተካሂደዋል በሚባልባቸው ቀበሌዎችና ወረዳዎችም በተደረገ አሰሳ የተገኘ ነገር የለም ካሉ በኋላ፣ በመሆኑ ጉዳዩን ውስብስብ እንዳሻን መናገር እንዳንችል፣ እንዳሻን በመናገራችንም የሰው ህይወት አደጋ ውስጥ እንዳናስገባ ጥንቃቄ በማስፈለጉ በምክትል ጠቅላይ ሚኒስትሩ በሰላም ሚኒስትር ሚኒስትር በከፍተኛ የስራ ኃላፊዎች ከሁሉም የፀጥታ ተቋማት ተውጣቶ ኮሚቴ ሰፊ ስራ ሲሰራ ነበር። መላ ፋይንዲንጋቸውን ውጤታቸውን በተረሱበት ጊዜ ለህዝብ እንደሚያሳውቁ ተስፋ አለ። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናገር ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ሥራቸው ይሠሩ። ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትም በየጊዜው የሚያሳውቅ ይሆናል። አሁን በሀገሪቱ የተለያዩ ክፍሎች የሚታየውን የሰላም እጦትና አሳዛኝ የእርስ በርስ ግጭት እንዴት ይፈታል? ለሚለው የምክር ቤቱ አባላት ጥያቄም መልስ ሰጥተዋል። እንዴት ይፈታል ብለው ያስባሉ ተባለው ቢፈታ ለሀገር ይበጀውና መልካም የሆነው በሰላማዊ መንገድ ብቻ ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ፣ በድርድር በንግግር ችግሩን መፍታት ነው። የሀገር መከላከያ ጥቃት ሰንዝሮ አስር ሰው ቢገድ የሚያኮራራ አይደለም። ወንድሞቹን ነው የገደለው። ወይም በዚያ በኩል ያለ ሰው ተማሪ ቢያግት፣ ሰው ቢገድል የሚያኮራራ አይደለም። የራሱ ወገኖች ነው እየጎዳ ነው። መፍትሄው ሰላማዊ መንገድ ነው። ነገር ግን በአንድ ሀገር ሁለት የታጠቀና ሁለት መንግስት መኖር አይችልም። በአንድ ሀገር ያውም ለዲሞክራሲ እጇን የከፈተች ሀገር ለዲሞክራሲ ልቧን የከፈተች ሀገር ስትሆን ሰው በሀሳብ በንግግር፣ በውይይት ጉዳዩን ቢጨርስ መልካም ነው። ከዚያ ውጭ ያለው መንገድ አያዋጣም፣ አሸናፊም አያስገኝም። በመሀል ብዙ ንጹሐን ዜጎች፣ ሴቶች ይጎዳሉ። ያ እንዳይሆን በከፍተኛ ትዕግሥት ለረዥም ጊዜ በተለያየ መንገድ ጥረት ሲደረግ ቆይቷል። አሁንም ጥረቱ ይቀጥላል። ነገር ግን ሁለት መንግስት ያለው ሀገር እንዳይሆን ህጋዊ መንግስት ህጋዊ እርምጃ መውሰዱ የግድ ይሆናል። ጠቅላይ ሚኒስትር አብይ አህመድ ዛሬ በምክር ቤቱ አባላት ከቀረቡላቸው አያሌ ጥያቄዎች መካከል የታላቁ ሕዳሴ ግድብ ድርድር ከምን ደረጃ እንደደረሰ እንዲያስረዱ የሚጠይቅ ነበረ። በቅርቡ የሚደራደረው ቲም የነበረውን ድርድር ጨርሶ የመጨረሻ ፊርማ ለመፈራረም ሲደርስ ጥያቄው ቀርቦልኝ ፊርማው እንዲቆይ ዝርዝር እይታ እና ውይይት ያስፈልጋል የሚል አቅጣጫ በመስጠቴ፣ የአሜሪካው ፕሬዚዳንት የወርልድ ባንክ ፕሬዚዳንት ማልፋስና የትሬዥሪ ሚኒስትር በጋራ ሆነው ረዘም ላለ ጊዜ በስልክ አወያይተውኛል። በስልክ በነበረው ውይይት ኢትዮጵያ ስትጀምረው አሁንም ወደፊት ይመጣው የኢትዮጵያ መንግስት በዲፕሎማሲ ፕሪንሲፕልና ሕግ የሚያምን በሰጥተው መቀበል መርህ የሚያምን በዊን ዊን ሶሉሽን የሚያምን በዚህ ጉዳይ ላለፉት አመታት ግድቡ ተጀምሮ አሁን እስካለበት ደረጃ ያሉ ጠቅላይ ሚኒስትሮች የአቋም ልዩነት የላቸው። ጠቅላይ ሚኒስትሩ ዛሬ ከሰጧቸው ማብራሪያዎች በአንዳንዶቹ ላይ ሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ሦስት ሰዓት ከአርባ አንድ ደቂቃ ሆኗል አሁን አዲስ አበባ ላይ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውዝ ዶት ኮም ላይ ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን አገኙ፣ ተነጋገሩ። ከኦዲዮ ናውም ታገኙናላችሁ። እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ አለን። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑም እንዲሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ተተኪዋ ቴክኒሻን ናሽዋን ካሊ ነች። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው ቆንጅት ታየ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን ላስታውሳችሁ። የኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ሀሳቦቻችሁን ለማንሸራሸር ለማካፈል የምትፈልጉ ካላችሁ። ወደ ተከታዩ ዝግጅት እንሸጋገራለን። ስፖርት ግርማቸው ከበደ ነው ከአዲስ አበባ የምሽቱን የስፖርት ዝግጅት የያዘው። በሲሊኮን ቫሊ መሃል ባለው የኮምፒውተር ታሪክ ቤተመዘክር በቅርቡ ስለ አፍሪቃ የንግድ ሁኔታ መጻኢ ዕድል ለመነጋገር የአፍሪቃ ዲያስፖራ የማዕልነዋይ ምደባ። ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ የሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ወደ ቀጣዩ ዙር ማለፉ፣ የኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች፣ 21ኛው የኢትዮጵያ የግማሽ ማራቶን አትሌቲክስ ሻምፒዮናና የፊፋና የካፍ ስምምነት ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኮስታሪካና ፓናማ አስተናጋጅነት ለሚካሄደው የሴቶች ከ20 ዓመት በታች ዓለም ዋንጫ ለማለፍ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። 29 አገራት በሚሳተፉበት የአፍሪካ ዞን የማጣሪያ ውድድር ኢትዮጵያ ብሩንዲን በማሸነፍ ወደ ቀጣዩ ዙር ማለፍ ችላለች። በቅድመ ማጣሪያው ከሜዳው ውጪ የብሩንዲያቻውን አምስት ለባዶ በመርታት የተመለሰው የኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ትላንት የመልስ ጨዋታውን በባህር ዳር ስታዲየም አድርጓል። በስራ ኤርዳውና አረጋሽ ከልሳ ጎሎች ሁለት ለአንድ በማሸነፍ በድምር ውጤት ሰባት ለአንድ በመርታት ወደ ቀጣዩ ዙር አልፏል። የኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ቀጣይ የማጣሪያ ጨዋታውን በመጋቢት ወር አጋማሽ ከዚምባብዌያቸው ጋር ያደርጋል። ለሴቶች ከ20 ዓመት በታች የእግር ኳስ ዓለም ዋንጫ ከአፍሪካ የሚያልፉት ሁለት አገራት ብቻ ናቸው። በኢትዮጵያ ፕሪምየር ሊግ 12ተኛ ሳምንት ጨዋታዎች ቅዱስ ጊዮርጊስ ግማሽ ደርዘን ጎሎችን በማስቆጠር አሸንፏል። የሊጉ መሪ የነበረው መቀለ ሰባ እንደርታ ደግሞ ከሜዳው ውጪ ተሸንፏል። አዲስ አበባ ስታዲየም ላይ በተደረገው ጨዋታ ቅዱስ ጊዮርጊስ ሲዳማ ቡናን ስድስት ለሁለት አሸንፏል። የጨዋታ የበላይነት ለወሰደው ቅዱስ ጊዮርጊስ አቤል ያለውና ጌታነ ከበደ ሁለት ሁለት ጎሎችን ሲያስቆጥሩ አቡበከር ሳኒና የሲዳማ ቡናው ግሩም አሰፋ በራሱ መረብ ላይ ቀሪዎችን ኳሶች አሳርፈዋል። ውጤቱ ለቅዱስ ጊዮርጊስ ሶስተኛ ተከታታይ ድሉ ሲሆን ወደ ሊጉ መሪነትም አምጥቶታል። እስከ ሳምንቱ መጨረሻ ድረስ የሊጉ መሪ የነበረው መቀለ ከሜዳ ውጪ በጅማ አባጅፋር አንድ ለባዶ በመረታቱ ወደ ሶስተኛ ደረጃ ዝቅ ብሏል። ዛሬ በተደረጉ ጨዋታዎች ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን አንድ ለባዶ ረትቷል። ሙጅብ ቃሲም ብቸኛዋን የማሸነፊያ ጎል በማስቆጠር የከፍተኛ ጎል አግቢነቱን በ11 ጎሎች እየመራ ይገኛል። ፋሲል ደረጃውን ወደ ሁለት ከፍ አድርጓል። በሌሎች ጨዋታዎች ስሑል ሽሬ ሐዋሳ ከተማን፣ አዳማ ከተማ ኢትዮጵያ ቡናን፣ እንዲሁም ወላይታ ዲቻ ድሬዳዋ ከተማን በተመሳሳይ ሶስት ለባዶ አሸንፈዋል። ወልቂጤ ከተማ ባህር ዳር ከተማን አንድ ለባዶ፣ ሰበታ ከተማ ሃዲያ ሆሳዕናን ሁለት ለአንድ ረትተዋል። በ12ኛው ሳምንት የኢትዮጵያ ፕሪምየር ሊግ አቻ ውጤት ያልተመዘገበ ሲሆን በሜዳቸው የተጫወቱት ሁሉም ቡድኖች አሸንፈዋል። ከሜዳቸው ውጪ ጎል ማስቆጠር የቻሉት ግማሽ ደርዘን ጎሎች የተቆጠሩበት ሲዳማ ቡናና ሀዲያ ሆሳዕና ብቻ ናቸው። ቅዱስ ጊዮርጊስ በሚመራው ሊግ ኢትዮጵያ ቡና፣ ድሬዳዋ ከተማና ሀዲያ ሆሳዕና ወራጅ ቀጠና ውስጥ ይገኛሉ። ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ የአፍሪካ እግር ኳስን ለማሳደግ ይጠቅማል ያለውን ዕቅድ ለአፍሪካ እግር ኳስ ኮንፌዴሬሽን አቅርቧል። የፊፋን ዋና ጸሐፊ ፋትማ ሳሙራን የካፍ የበላይ አስተዳዳሪ አድርጎ የቆየው የሁለቱ ተቋማት የትብብር ስምምነት ሲጠናቀቅ በአዳዲስ የእግር ኳስ ልማት ለውጦች ላይ ትኩረት ያደረገ ስምምነት ግን ተፈራርመዋል። በሞሮኮ በተደረገ ውይይት የካፍ የስራ አስፈጻሚ ኮሚቴ በዳኝነት በእግር ኳስ መሠረተ ልማት፣ በውድድሮችና በመልካም አስተዳደር ጉዳዮች ላይ ከፊፋ የቀረበለትን የለውጥ እቅር ተቀብሏል። በዚህም መሠረት በፊፋ የገንዘብ ድጋፍ ሙሉ ገቢያቸውን ከእግር ኳስ ዳኝነት ብቻ የሚያገኙ ዳኞች ካፍ እንዲኖሩት ይደረጋል። የአፍሪካን የእግር ኳስ መሠረተ ልማት ለማሳደግም ፊፋ የአንድ ቢሊዮን ዶላር በጀት ይመድባል። ገንዘቡ ለሃምሳ አራት የካፍ አባል ሀገራት የሚከፋፈልና ለእግር ኳስ እቅድን ተግባራዊ እንዲያደርግ ይጠበቅበታል። ውድድሮችን በሚመለከትም አዳዲስ ለውጦች ከካፍ ይጠበቃሉ። በሴቶችና በወጣቶች እግር ኳስ በብሔራዊ ቡድኖችና ክለቦች አዳዲስ ውድድሮች የሚጠበቁ ሲሆን የፓን አፍሪካ ሊግ ሊመሰረትም ይችላል በ21ኛው የኢትዮጵያ ግማሽ ማራቶን የአትሌቲክስ ውድድር ታምራት ቶላ በወንዶች የዓለም ዘርፍ የኋላ በሴቶች አሸንፈዋል። በመጋቢት ወር መጨረሻ በፖላንድ ጊድኒያ ለሚካሄደው የዓለም ግማሽ ማራቶን ሻምፒዮና ኢትዮጵያን የሚወክሉ አትሌቶችን ለመምረጫነት የሚያገለግለውን 21ኛውን የኢትዮጵያ ግማሽ ማራቶን ውድድር በሪዮ ኦሊምፒክ በ10000 ሜትር የነሐስ ሜዳሊያ እንዲሁም በለንደን የአትሌቲክስ ሻምፒዮና በማራቶን የብር ሜዳሊያ ያሸነፈው ታምራት ቶላ ከኦሮሚያ ፖሊስ ማሸነፍ ችሏል። ክለብ ሳይወክሎ የተወዳደሩት ልዑል ገብረሥላሴና አምዶወርቅ ቋለልኝ ሁለተኛና ሶስተኛ ወጥተዋል። በቢሾፍቱ በተካሄደው በዚህ ውድድር በሴቶች የዓለም ዘርፍ የኋላ ከሐዋሳ ከተማ አሸንፋለች። ብርሃኔ ዲባባ ከኦሮሚያ ፖሊስና አባብሌሻነህ ከአማራ ፖሊስ የብርና የነሐስ ሜዳሊያ ቦታዎችን ይዘው ጨርሰዋል። በየሁለት ዓመቱ በሚካሄደው የዓለም ግማሽ ማራቶን የአትሌቲክስ ሻምፒዮና ኢትዮጵያዊቷ ነጻነት ጉደታ ያለ ወንድ አሯሯጭ ክብረ ወሰን መስበሯ ይታወሳል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። አመሰግናለሁ ግርማቸው። ክቡራትና ክቡራን አድማጮች ቀደም ሲል ለተፈጠረው የድምፅ መደባለቅ ይቅርታ እንጠይቃለን። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች የካሊፎርኒያው የቴክኒክ መናኸሪያ የቴክኖሎጂ መናኸሪያ ሲሊከን ቫሊ ላይ በአፍሪካ የንግድ ሁኔታ ለመነጋገር እና የንግድ ይዞታዋ እንዲሻሻል ማገዝ በሚቻልበት ሁኔታ ላይ ለመነጋገር የአፍሪካ የንግድ ሰዎች፣ ባለሀብቶች ተሰባስበው ነበር። ሲሊኮን ቫሊ ሰሜን ካሊፎርኒያ ውስጥ የሚገኝ ሲሆን ቴክኖሎጂ ኮርፖሬሽኖች፣ በብዙ ሺዎች የሚቆጠሩ ጀማሪ የቴክኖሎጂ ኩባንያዎች የሚገኙበት ነው። ሚሸል ኩን ያጠናቀረው ዘገባ አለ አዳነች ፍሳሐዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች በሲሊኮን ቫሊ መሀል ባለው የኮምፒውተር ታሪክ ቤተ መዘክር በቅርቡ ስለ አፍሪቃ የንግድ ሁኔታ መጻኢ እድል ለመነጋገር የአፍሪቃ ዳያስፖራ የማዕከለ ነዋይ ምደባ ጥናት አካሂዶ ነበር አልማዝ ነጋሽ የአፍሪካ ዳያስፖራ መረብ ስራ አስኪያጅ ና። ዋና ዳይሬክተር ናቸው። ከዚህ ቀደም ብዙ አፍሪካውያን በተለይም እኔን የመሳሰሉት የዲያስፖራ አባላት በሲልከን ቫሊም ሆነ በሌሎች የዩናይትድ ስቴትስና የዓለም ክፍሎች በውይይት ጠረጴዛው ላይ እንድንካፈል ስለማነጋበዝ። የውጭ ተመልካች ነው የነበር ነው። ስለ አህጉሪቱ እንድንነጋገር የሚጋብዘን ሰው አልነበረም። ስለሆነም ለምን እኛ ሰዎችን አሰባስበን በውይይት ጠረጴዛ ዙሪያ ተገኝተን አንነጋገርም አለን። ዩናይትድ ስቴትስ የሚኖሩት ሰዎች አፍሪቃ ውስጥ ላሉት ቤተሰቦቻቸው የሚልኩት ገንዘብ አህጉሪቱን በመርዳት ቁልፍ ሚና እንዳለው ይታወቃል ይላሉ ተናጋሪዎቹ አልማዝ ነጋሽና ሌሎችም። የዲያስፖራ ገንዘብ በሌላም መንገድ መጠቀም ይቻላል ማለታቸውን ገልጸዋል። የሚላከው ገንዘብ ለቤተሰብ ብቻ ሳይሆን ለሌሎችም ጥቅም ላይ ሊውል የሚችልበት መንገድ እንዳለ፣ ለምሳሌ ጀማሪ ኩባንያዎችን ሊያንቀሳቅስ በሚችልበት መንገድ ማዋልን አስመልክቶም ተነጋገርን። ብዙ ባለሀብቶች እና የንግድ ተቋማት አፍሪቃ ሄደው መስራት ይፈልጋሉ። ነገር ግን ከባድ ይሆንባቸዋል ይላሉ። የኬንያ መንግስት ሚኒስትር ሆነው የሚሰሩት ጆዜፍ ሙቼሩ የተለያዩ ህግጋቶች ወዳሉባቸው የተለያዩ ሀገሮች እንዴት መሄድ ይችላሉ? ይህን ጥያቄ ለመመለስ ወደ አፍሪቃ ሲሄዱ ሊጠቀሙባቸው የሚችሉ እቅዶችን እያቀረብን ነው። ይህም የአህጉራዊው ነፃ ንግድ ቀጠና አካል ነው። በአሁኑ ወቅት የቀጠናው ማዕከል በሆነችው ኬንያ ላይ ስለተመዘገቡ ወደ ተለያዩ ገበያዎች ሄደው መስራት ይችላሉ። በሲሊኮን ቫሊ ስብሰባ አምሳ የሚሆኑ አፍሪቃውያን ባለ ሀብቶች እንደተገኙና ለንግድ ተቋሞቻቸው እድል እንደሚከፍት አቡበከር ኮማራ ተናግረዋል። ኮማራ የጊኒ ተወላጅ የስነ ሕንፃ ባለሙያ ናቸው። ሰዎች ቤቶቻቸውን የሚሰሩበትን ሂደት እያሳየናቸው ነው። አርክቴክቸር ወይንም ስነ ሕንፃ ማለት ምን እንደሆነ ጽንሰ ሀሳቡን መለወጥ እንፈልጋለን። ምክንያቱም ስነ ሕንፃ ከማንነት ጋር የሚገናኝ ነገር ነውና። ኔል እንኮሆሊሴ ደግሞ ደቡብ አፍሪቃ ውስጥ የስፖርትና የቴክኖሎጂ ኩባንያ ዋና ስራ አስኪያጅ ናቸው። ከአትሌቶች ልብስ ጋር መገጣጠሚያቸውና ቁርጭምጭሚታቸው ላይ የተሰፋ ልብስ አለ። በእነዛ አልባሳት በኩል ታዲያ ወደ ሶፍትዌራችን የሚተላለፉ አሃዞች አሉ። ከዚያም ሶፍትዌሮቻችን አሃዙን ይገመግሙትና ጉዳት ካደረሱ አደጋ ላይ ሊተገበር የሚችል ሀሳብ ይሰጣሉ። ባርባራ ቢሩንጊ ሙታዛቢ የኡጋንዳ ሴቶች በቴክኖሎጂ የሚለውን ተቋም ይመራሉ። እንስት ተማሪዎችና ወጣት ሴቶችን ምልክት መለየትን በመሳሰሉ የቴክኖሎጂ ስራዎች ያሰለጥናሉ። በተለይም መዋጮ ማሰባሰብን በሚመለከት አንዳንድ ጥሩ የግንኙነት መስመሮችን ለማግኘት ችያለሁ። ትናንት ያነጋገርኩት ድርጅት አለ። ተጨማሪ ኮምፒውተሮች ለማግኘት ችለናል። አብረውን የሚሰሩት ወጣት ሴቶች የራሳቸው ላፕቶፕ የላቸውም። ሲሊኮን ቫሊ የተደረገው ስብሰባ ለብዙ ተሳታፊዎች ስለ አፍሪካ ስኬት የሚናገሩበት እድል ከፍቶላቸዋል። ቴልማ ኢኮየር ዋናው መሰረቱ ናይጄሪያ የሆነ በሴቶች የሚመራ የማዕለነዋይ ፈንድ የሚሰጥ የንግድ አንቀሳቃሽ ተቋምን ይመራሉ። አፍሪካ ለዓመታት ያህል ያለባት ችግር በአህጉሪቱ ስላለው መሻሻልና ስለ እድገቱ የማንናገር መሆናችን ነው። ስለሆነም እዚህ ሲሊኮን ቫሊ ላይ መጥተን ስለምንሰራው ስራ ለሰዎች ማካፈል በመቻላችን ደስታ ይሰማናል። ሰዎች የአፍሪቃ የንግድ ዘርፍ አካል መሆን ስለሚፈልጉ እዚህ ያገኘኑ የግንኙነት መስመር ዘላቂ ሊሆን ይችላል ብለዋል። ተልማይ ኮር አድማጮች በቅርቡ ሲሊኮን ቫሊ ላይ አፍሪቃውያን የንግድ ሰዎች የአካባቢ ባለሀብቶችና ሌሎችም በአፍሪቃ ስላሉ የንግድ ሁኔታና የአህጉሪቱ የንግድ ይዘት እንዲጠናከር ሊረዳ ስለሚችልበት መንገድ የተነጋገሩትን በሚመለከት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ ክንገናኝ በደህና ቆዩ። አመሰግናለሁ። አዳነች ወደ ተከታዩ ቅንብር እናልፋለን። ጤና በኮሮና ቫይረስ ምክንያት የሞተው ሰው ቁጥር ከ300 አልፏል። ከ14,000 ሰው በላይ ለቫይረሱ ተጋልጧል ወይም በቫይረሱ መያዙ ተረጋግጧል። ወረርሽኙ ከተቀሰቀሰባትና ከተስፋፋባት ቻይና ውጪ እስካሁን በ23 አገሮች ውስጥ 1 አንድ ሰው ላይ ቫይረሱ ተገኝቷል። ከቻይና ውጪ የመጀመሪያው ሞት ከኮሮና ቫይረስ ጋር የተያያዘ ፊሊፒንስ ዋና ከተማ ማኔላ ሆስፒታል ውስጥ ዛሬ ተመዝግቧል። ምንም እንኳ የዓለም የጤና ድርጅት ደብሊው ኤች ኦ የኮሮና ቫይረስ ወረርሽኝን ዓለም አቀፍ ስጋት መሆኑን ቢያውጅም ይህንን ያህል የሚያስደነግጥና ሽብር የሚፈጥር አይደለም እያለ መጎትጎቱን እንደቀጠለ ነው። ደብሊዩ ኤች ኦ በዓለም ዙሪያ በተለይ በቫይረሱ ከታየባቸው ሀገሮችና ከሳይንሱ ማኅበረሰብ ጋር ቀንና ሌሊት እየሠራ መሆኑን ጠቅላይ ጽሕፈት ቤቱ ከሚገኝባት ጄኔቫ የድርጅቱ ቃል አቀባይ ታሪክ ያሳሬቪች ነግረውኛል። በአንድ በኩል ቫይረሱን በተሻለ ሁኔታ ለመረዳት ክትባትና የሕክምና መንገዶችን ለማግኘት፣ በሌላ በኩል ደግሞ በመላው ዓለም ሀገሮች ሁሉ በንቃት እያዩ መሆናቸውን ቫይረሱ ከታየም ፈጥነው ማወቅ መመርመርና የታከሙ ካሉም የታመሙ ካሉም ማከም መቻላቸውን ለማረጋገጥ ነው እየሠራ ነው ያለ ነው። በሌላ በኩል ደግሞ የሰዎችንና የሀገሮችን የጉዞ ልማድና አዝማሚያ ወይም ታሪክ ከቻይና ጋር የጠበቀ የጉዞ ግንኙነት ያላቸውን ሀገሮች በቅርብ እየተከታተሉ መሆናቸውን ሚስተር ያሳሬቪች ጠቁመው፣ ጠንካራ የጤና ተቋማትና መዋቅሮች የሌላቸውን ሀገሮችም እንዲሁ በቅርበት እንደሚከታተሉ ተናግረዋል። የእነዚያን ሀገሮች ዝግጁነት ለማጠናከር የሚያስችሉ መንገዶችን ለማግኘት እንጥራለን። የሕክምና መስጫ አቅማቸው ደካማ ለሆነ ሀገሮች አስተኝተው ማከም የሚችሉባቸውን እንቁሳቁሶች ለመላክ እየተዘጋጀንላቸው ነው። ብቃት ያለው የምርመራ አቅም እንዳላቸው ማረጋገጥም አንዱ አስፈላጊ ጉዳይ ነው። ኮሮና ቫይረስ ዓለም አቀፍ ትኩረት የሚያስፈልገው ስጋት መሆኑን የዓለም የጤና ድርጅት አውጆ ሳለ በሌላ በኩል ግን የጉዞና የንግድ እገዳዎችን ማድረግ ግን አግባብ እንዳልሆነ በአጽንኦትና ደጋግሞ እየተናገረ ነው። ለምን ቃል አቀባዩ እንደሚሉት ዛሬ የሚያስፈልገው ለዚህ የጋራ የሆነ የማኅበረሰብ ጤና ችግር የተጋገዘና የተቀናጀ ጥረት ማድረግ ነው። while declaring the public health emergency, what we wanted to say is that የማኅበረሰብ ጤና አጣዳፊ ሁኔታ መኖሩን ስናውጅ ማለት የምንፈልገው በአንድ በኩል የቫይረሱን ምንነት በተሻለ ለመረዳት ሁላችንም አብረን መሆን እንዳለብን፣ በሌላ በኩል ደግሞ ደካማ የጤና አጠባበቅ ስርዓት ያላቸውን አገሮች አብረን ለማገዝ ነው። በተመሳሳይ ሁኔታ ወረርሽኙን ለመግታት የጉዞና የንግድ ገደቦችን መጣል ይረዳል ብለን አናምንም። የበሽታውን እምብርት ማግኘት እዚያው ላይ መስራት ነው የሚጠቅመው። ወረርሽኙን የተነሳበት ቦታ መቆጣጠር የሚቻልባቸው መንገዶች ላይ መስራት ነው የሚሻለው። አገሮች እኛ ካስቀመጥንላቸው ሀሳብም ውጪ አይሄዱም የሚል ተስፋ አለን። አንዲት አገር ወይም ማህበረሰብ መነጠል በእውነቱ መልስ አይደለም። ያለ አዲስና አሳሳቢ ወረርሽኝ የጤና ስርዓቶቻቸው የከበደ ፈተና ውስጥ ላለና በምጣኔ ሀብት አቅማቸውም ደካማ ለሆኑ ሀገሮች የዓለም የጤና ድርጅት ሊደፍን የሚችለውን ቀዳዳ መለየት እንዲችል አብሯቸው እየሰራ መሆኑን ታሪክ ያሳሬቪች ተናግረዋል። በአለም ዙሪያ የአገሮች አቅም የተለያየ መሆኑን እናውቃለን። ዓለም አቀፍ ግንኙነቶቻቸውንም እንዲሁ በየዓመቱ የአቅም ደረጃ ግምገማ እናደርጋለን። በዚህም የአብዛኞቹ አገሮች አቅምና የዝግጁነት ደረጃ ደካማ ወይም መካከለኛ መሆኑን እናውቃለን። ስለዚህ በመላው ዓለም ቢሮዎች ስላሉን፣ እነዚህ አገሮች የሚጎድላቸው ምን እንደሆነ፣ እኛ በምን መልኩ ማገዝ እንዳለብን ለማወቅ አብረን እየሰራ እንገኛለን። አሁን ይህ ወረርሽኝ ወደየት እንደሚሄድ ለመገመት አስቸጋሪ መሆኑን ያሳሬቪች ተናግረዋል። በምን አይነት ፍጥነት እንደምንቆጣጠረው ለመናገር ጊዜው እጅግ በጣም ገና ነው። የጤና ድርጅቱ ደብሊዎችዮ እና አለም አብረው ከሰሩ ግን ፈጥነን እንቆጣጠረዋለን ብለን እናምናለን። እንግዲህ ለኮሮና ቫይረስ ክትባትም የተለየ መድኃኒትም የለውም። ሙከራ ላይ ያሉ ለቀደመውና ተመሳሳዩ የመካከለኛው ምሥራቅ የመተንፈሻ አካላት መታወክ ሳርስ ይባላል። የሚዘጋጁ የሚጠኑ ክትባቶች በመኖራቸው እነርሱ እየታሰቡ መሆናቸውን ተናግረዋል። የአሳሬቤች በሌሎችም ጉዳዮች ላይ የሰጡት ማብራሪያ አለ። በሌላ ዝግጅት ይዘንላችሁ እንመለሳለን። ለማንኛውም የጣሊያን ሳይንቲስቶች የኮሮና ቫይረስን ዘረመል ለይተናል አግኝተናል እያሉ ነው በደናምሹ እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 2531 ሜትር ባ